የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ ሁለት 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ትናንት ከሰዓት በኋላ በተፈጸመ ጥቃት ሰዎች መገደላቸው ተሰምተዋል። እንዳለ ከተማ አክስማት ይመስል ዙሪዋ ተከባር ስለነበረ ከብት እንዲጠብቁ የሕዝብ ግለሰቦች እና በተመሳሳይ ደግሞ ከመጡ በኋላ ነው። ከገነተ ማርያም ቀበሌ ነዋሪዎች አንዱ ናቸው። የቤንሻንጉል ክልል ባለስልጣናት የሰጡትን ምላሽ ይዘናል። በሌላ ዘገባ ደግሞ ለምሽቱ የፊልም ባለሙያውን አምለሰት ሙጬን በጋቢና አሳፍረናታል። አንደኛው ምን አለሽ ምንድነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ላንቺ ምን ተባለ ነው። በዚህ በሰሜን አሜሪካ ከሚኖሩ ወጣቶች ጋር የተደረገ ወቅታዊ ውይይት አዘጋጅተናል። አብራችሁን ከመሻችሁ ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም ተራችሁን እየጠበቁ ይቀርባሉ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ችሎታ ቢስ ሲሉ የገለጿቸውን የብሪታንያውን አምባሳደር በጣም ደደብ ሰውዬ ሲሉ ነቀፉ። ዩናይትድ ኪንግደም ዩናይትድ ስቴትስ ላይ የጣለችው ቀውሱ አምባሳደር የምንወደው ሰው አይደለም ሲሉ ፕሬዚዳንቱ በትዊተራቸው ጽፈዋል። በመቀጠል ፕሬዚዳንቱ ይልቁኑ አምባሳደሩ ለብሬግዚት ጉዳይ ድርድር እኔ በሰጠሁት ነቀፌታ ከመበሳጨት ቢነግሯቸው ይሻል ነበር። ለቴሬዛ ሜይ እንዴት መደራደር እንደሚገባቸው ነግሬያቸው ነበር፣ በራሳቸው የሞኝ መንገድ ቀጥለው ያው ሳይሆንላችሁ ቀረ ሲሉ ፕሬዚዳንቱ ነቅፈዋል። ትራምፕ አክለውም አምባሳደሩን አላውቀውም፣ ግን ጉረኛ ሞኝ መሆኑን ሰምቻለሁ። ዩናይትድ ስቴትስ በዓለም አንደኛ ኢኮኖሚና የጦር ሰራዊት እንዳላት ንገሩት ብለዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨን ምንቺን ከፕሬዚዳንት ትራምፕ ጋር ሆነው ለካታር አሚር በሚያደርጉት የራት ግብዣ የብሪታንያው አምባሳደር ኪም ዴሪክ አይጠሩም ያሉት ሪፖርቶቹ ዋይት ሀውስ ከዋይት ሀውስ አረጋግጠዋል። የተባበሩት መንግስታት ድርጅት የልማት መርሃ ግብር የኢትዮጵያ ኃላፊ ቱርሃን ሳላህ በምዕራብ ጉጂና ጌዲዮ ዞኖች ተፈጥሮ የነበረ ጥቃትና ግጭት በበርካቶችን ኑሮ ማቃወሱን ጠቁመው የተጎዱ ዜጎችን ለመደገፍ አዲስ እርዳታ ይፋ መሆኑን ተናግረዋል። እርዳታው ተፈናቅለው ለነበሩ ሀምሳ ሺህ አባወራና አማወራዎች ድጋፍ የሚውል ሲሆን ለአራት አማት ተከታታይ አመታት የሚቆይ የ20 ሚሊየን የአሜሪካን ዶላር ድጋፍ መሆኑንም ተናግረዋል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ከዴንማርክና ጃፓን መንግስታት በተገኘ 2.5 ሚሊየን እንዲሁም ድርጅቱ ከሚመድበው 2.5 ሚሊየን ዶላር 5000 ዜጎችን በመጀመሪያው አመት ተጠቃሚ እንደሚያደርግ ተናግረዋል። ድጋፉ ሌላ ዓላማ ያደረገው ደግሞ ለመልሶ መቋቋም፣ ለዘላቂ ሰላምና ልማት፣ ለስራ እድል ፈጠራና ለምግብ ዋስትና መርሃ ግብሮች እንደሆነ ተገልጿል። ሴቶችና ወጣቶችን ማዕከል እንደሚያደርግም ተነግሯል። በኢትዮጵያ የዴንማርክና የጃፓን አምባሳደሮች የተጠናከረ ድጋፍ እንደሚያደርጉም ቃል ገብተዋል። የብሔራዊ አደጋ ስጋት አመራር ምክትል ኮሚሽነር አቶ መኮንን ለእንግሳ በበኩላቸው የኢትዮጵያ መንግስት የጸጥታ ችግር በተፈጠሩባቸው አካባቢዎች ሰላምን የማረጋገጥና ህግ የማስከበር ስራ እያከናወነ በመሆኑ የተፈናቀሉ ዜጎችን ወደ ቀያቸው በመመለስ መልሶ የማቋቋም ስራ ከሀገር ድርጅቶች ጋር እየሰራ ነው ብለዋል። ዘገባውን ያደረሰን ዮናታን ዘብዲዮስ ከዋሳ ነው። ከባድ የገንዘብ እጥረት ስላለ የየመኑ የኮሌራ ወረርሽኝ እየተባባሰ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። በዚህ የአውሮጳውያን ዓመት በየመን ከአራት መቶ ስድሳ ሺህ በላይ በበሽታው ተይዘዋል ተብለ የሚጠረጠሩ ሰዎች እንዳሉና ሰባት መቶ አምስት ሰዎች መሞታቸውን የዋና ጸሐፊው አንቶኒዮ ጉቴሬዝ ቃል አቀባይ ገልጸዋል። ባለፈው ዓመት በንጽጽር ተጠርጣሪ የበሽታው ተያዦች 380 የሞቱት ደግሞ ሰባ እንደነበሩ ጠቅሰዋል። የተባበሩት መንግስታት የየመን ሰባዊ ረዴት ምላሽ ዕቅድ ቃል አቀባይ የኮሌራ ተያያዦችን ለመርዳት 4.2 ቢሊዮን ዶላር እንደሚያስፈልግ ገልጸው እስካሁን የገባው ግን ሰላሳ ሁለት ከመቶ ብቻ እንደሆነ አመልክተዋል። ኢራን የኒውክሌር መርሃ ግብሯን የሚገድበውን ስምምነት የማክበሯን ጉዳይ በተመለከተ ሁሉም ወገኖች በአስቸኳይ ተሰብስበው እንዲነጋገሩበት አውሮፓውያኑ የውሉ ፈራሚዎች እየጠየቁ ናቸው። የተባበሩት መንግስታት የአቶሚክ ድርጅት ኢራን እንደ አውሮፓውያን አቆጣጠር በ2015 ዓ ም በተፈረመው ስምምነት ከተወሰነላት የዳበረ ዩራኒየም መጠን ማለፏን ትላንት ካረጋገጠ በኋላ ብሪታንያ፣ ፈረንሳይ፣ ጀርመን እና የአውሮፓ ህብረት በዛሬው እለት የአስቸኳይ ስብሰባ ጥሪውን አቅርበዋል። ኢራን በውሉ የተካተተውን አብዛኛውን የጋራ ድርጊት መርሃ ግብር አለማሟላቷን አስክቶናል ሲሉ አውሮፓውያኑ የውሉ ፈራሚዎች አስታውቀዋል። ኢራን መርሃ ግብሩ ውስጥ መቆየት እንደምትፈልግ አስታውቃቸው እንደነበረ የገለጹት የአውሮፓ መሪዎች፣ ሆኖም ግን በዚያ መሰረት አድራጎቶቿን በአስቸኳይ ቀልብሳ የድርጊት መርሃ ግብሮቹን በአስቸኳይ ደግሞ ልታከብር ይገባል ብለዋል። በተያያዘም የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከፍተኛ ዲፕሎማትን ውጥረትን ለማርገብ ሲሞክሩ ለሁለት ቀን ወደ ተሄራን ተጉዘዋል። ማክሮንና የኢራኑ ፕሬዚዳንት ሀሳን ሩሃኒ የዩራኒየም ማበልጸጉን ጉዳይ በተመለከተ እንደ አውሮፓውያን አቆጣጠር ሀምሌ አስራ አምስት የፊታችን ሰኞ ሳምንት ማለት ነው የጊዜ ገደብ መፍትሄ ለማግኘት መስማማታቸው ይታወሳል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና VOA ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ወደ ቤንሻንጉል ክልል ነው ተከታዩ ዘገባ የሚወስደን። በቤንሻንጉል ክልል በማንዱራ ወረዳ የዘጠኝ ሰዎች ህይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ተናግረዋል። አስቴር ምስጋና ውናት ዘገባውን ያደረሰችን። በቤኒሻንጉል ጉምዝ በማንዱራ ወረዳ ገነተ ማርያም በተባለ ቀበሌ የቆዳ ቀለምን መሰረት ባደረገ ጥቃት የዘጠኝ ሰዎች ህይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ጥቃቱን ፈጸሙ የተባሉት ደግሞ የጉምዝ ብሔረሰብ አባላት ናቸው። አስተያየት ሰጪዎቹ ለደህንነታችን አስጊ በመሆኑ ስማችንን እንዳትጠቅሺ ብለውኛል። እንዳለ ከተማዋናት ስንኋት ነበር ዙሩ አተከባድረ ስለነበረ ከብት ሊጠብቁ የሄዱ ግለሰቦች፣ በተመሳሳይ ደግሞ በዘው በአካባቢያቸው በህግ ለመጠበቅ እንደዘው የወጡ ግለሰቦች እነሱ እነሱን ከመቱ በኋላ ነው ከተታ ከተማዋናት ስንኋት ነበር። መነሻው ምንድን ነው? መነሻው ምን እንደሆነ አናውቅም። በቃ መነሻው ሲጀምር ከፋስ መጣ ነው ያው ከጉባ ምናምን የመጣ ነው። እነማን ናቸው ጥቃቱን እያደረሱት ያሉት? ብሄር ለይተው ነው የሚመቱት። ብሄር ብቻ ሳይሆን ካለር ቀለም፣ ለይተው ቀለም፣ በቃ ይለያሉ። ቀይ ቀይ ነው፣ በቃ ሙሉውን ነው እየተመታ ያለው። ምን ያህል ሰው ጉዳት ደርሶበታል? በቃ ዘጠኝ ሰው እስካሁን የሞታል። በአንድ ወረዳ ነው አንድ ቀበሌ ማንድ ወረዳ። በቃ ገነ ማሪያ ምትባል የቀረችው ከተማ ያቸው ብቻ ነበረች፣ ምክንያቱም የገጠሩ ህዝብ መጀመሪያ ተባርሯል። ዋላ ትሰውታል፣ ተፋር ቀናደ ያለ ነው እየመለሰ ያለ እንደዛ። እንዲሆን ከተማዋ ላይ ያለው ህዝብ ምክንያት ለዚህ ጥቃት ተደርጓል ማለት

እርምጃ ካልተወሰደ ምንም በቃ ቢፈርድም ምንትሊንም አይችልም። ህዝቡም መፈናቀሉን ያስቡም እኔ በራሴ እንዳንተ እንዲሁ እየተፈናቀለ ነው ሰው፣ ብዙ ሰው አሁን በቃ በተመሳሳይ የነሱም ደግሞ አሁን የክልል አመራር ሰብዬም የእነሱን ደህንነት እያስጠበቀ ያለ አማራ አገ ምናምን የሚላገል ለ የእነሱ ደህንነት ምንም ተቆርቋሪ አልሆነም። በቃ ምንም

ተዘነጉም ስንጠይቅ ለአምስት ቀን ነውቀዳቸዋል። ነዋሪዎቹ እንደሚሉት ጥቃቱን እየፈጸሙ ያሉት የተደራጁ ሀይሎች ሲሆኑ የአመራር እጅ ሳይኖርበት አይቀርምም ይላሉ። አመራሮቹ እጃቸው እንዳሉበት ግልጽ ነው። እዚያውም ደግሞ አብሮ ከብትና መሳሪያ የያዙት መንግስት ሰራተኛ የሆኑ አብሮ አሁን ባለው መረጃ ሁሉም ሰው ወጥቷል ያለው ወንዶች ሰርች ናም ወጥተዋል። ካብትም የጫነ ነው ያው መጫናቅሙ የሌለውም የመጫናቅሙ የሌለውም ከውቶች እዛው ከተማ ላይ ናቸው። ያው አሁንም ደግሞ

ሰርቅ ውሰት አመራሩ ነው እንዳሰቡ ስለል ያሰማታቸዋል። አባል ወደ ህዝቡ ቅድም ስትገልጽልኝ ጥቃቱ በጣም አሰቃቂ ነው ብልህኛል። እና ምን አይነት ጥቃት ነው የፈጸሙት? በጦር መሳሪያ ነው ወይስ በስለታማ የሆኑ ነገሮች ነው ጥቃቱን እየፈጸሙ ያሉት ወይስ የተለየ ነገር አለ? ያን ሁኔታውን ያዩ ሰዎች ማለት ነው ከብት ቅራት ሊያጠቡ ሲሄዱ ይሄን ድርጊት ሲያዩ ዛፍ ላይ ወጥተው እያዩ መጀመሪያ በጀርባው መጡት። ከዛ ቀጥሎ በትይዝ መጡት። በህግ አምላክ ምናምን ያለ ነው። እዛ በኋላ ወንድምየው ሲመጣ ደግሞ ወንድምየውን በትይዝ ጨረሱ እና ያኛውን አንገቱን ቆርጠው ብልቱን በመቁረጥ ስለ ጉዳዩ የቤኒሻንጉል ጉሙዝ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን አቶ አበራ በአማራ ብዙሀን መገናኛ ድርጅት ድረገጽ ላይ በሰጡት ቃል በተነሳው ግጭት የሰው ህይወት ማለፉን ሰዎች መኖራቸውን አረጋግጫለሁ ብለዋል። ለግጭቱ መነሻ የሆነውንም ሲገልጹ በገነተ ማርያም ቀበሌ ምክትል አስተዳዳሪ ላይ ጥቃት በማድረግ ተናግረዋል። ችግሩን ለማብረድም ሁሉም የጸጥታ ኃይሎች በቅንጅት እየሰሩ ነው ማለታቸውን በአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር፣ ለዘገባው እናመሰግናለን። አሁን ዛሬ ማምሻውን በደረሰን ዘገባ መሰረት የነቀምቱ ዘጋቢያችንና ኮር መልካ የቤንሻንጉል ጉሙዝ ኃላፊን አቶ አበራ ባይታን አግኝቷቸዋል። በእሳቸው በጠቀሱት መሰረት በቤንሻንጉል ጉምዝ መተከል ዞን ማንዱራ ወረዳ ባለፈው እሁድ ሰባት ሰዎችን በመግደል አስራ አራት ተጠርጣሪዎችን መያዛቸውን አስታውቀዋል። የክልሉ የጸጥታና የሰላም ግንባታ ቢሮ አቶ አበርታ አያይዘው እንደተናገሩት ግለሰቦቹ በወረዳው ገነተ ማርያም ቀበሌ ተከስቶ የነበረውን ግጭት በማስተባበርና ና በግድያ ተሳትም አንድ ጠመንጃና በርካታ ቀስቶችን በቁጥጥር ስር መዋላቸው ተገልጿል። አቶ በአበራ እያይዘው ጥቃቱን ተከትሎ የቆሰሉ አስራ አንድ ሰዎችም የተደረገላቸው መሆኑን ጠቅሰዋል። ጥቃቱን ተከትሎ አንዳንድ የቀበሌው ነዋሪዎች እየተፈናቀሉ መሆናቸውንም ገልጸዋል። ይህንንም በተመለከተ ነዋሪዎች ይናገራሉ። አቶ አበራ አሁን በቀበሌና ና በወረዳው የመንግስት የጸጥታ ኃይል በመግባቱ አንጻራዊ መረጋጋት ተመልሷል ብለዋል። ችግሩ እንዳይባባስም ጥረት እየተደረገ መሆኑን ተናግረዋል። ባለፈው ሁለት ሳምንት በዳንጉር ወረዳ ሀምሳ ሰባት ሰዎች መገደላቸውን ያስታውሱት አቶ አማራ ክልል ጃዊ ወረዳም ከሁለት ወር በፊት የተጣጠቁ ኃይሎች በርካታ ሰዎችን ገለዋል ብሏል። ከግጭቱ ጋር ተያይዞ በማህበራዊ ድረገጾች የሚተላለፉ መረጃዎች በጣም የተጋነኑ በመሆናቸው ማህበረሰቡ መረጃዎችን ከእውነት መክረዋል። አሁን ደግሞ ወደ ምስራቅ ኢትዮጵያ እናቀናለን በ ወደ ምስራቅ ሐረርጌ እናቀናለን በሚለው ይታረምልኝ። በምስራቅ ሐረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ አምሳ ስድስቱም ተጠርጣሪዎች ከአስር ቀን ቆይታ በኋላ የዋስትና መብታቸው ተከብሮ ከስር መለቀቃቸው ተሰምተዋል። አዲስ ቸኮል ዝርዝር አለሁ በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓትና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታቸዋል በሚል ተጠርጥረው ተይዘው የነበሩ ስምንት የቁልቢና አርባ ስምንት የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከስር ተፈተዋል። ስለ ጉዳዩ ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል። በታሰሩበት ጊዜ የደረሰባቸው ነገር ማለት ልክ እንደወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም ሰዎች ቤታቸው በተፈተሸበት ጊዜ እሱ ከጨለንቆ ሳሰው ምንም አይነት ነገር በቤታቸው አልተገኘም። ፍተሻ ተካሄዶባቸው ነው። አዎ፣ ፍተሻ ተካሂዷል። ማለት ህጋዊ በሆነ መንገድ በሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አለ። የጠቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁ ፍርድ ቤት ቀርበን ምስክርነት አንሰጥም ብለዋል። የተወሰኑት ደግሞ ከሀገር ወጥቶ ሄደዋል። ማለት ከዛ አካባቢ የሉ የጠቀሙት። ስለዚህ በጥላቻ ያደረጉት ነገር ነው። ሲለቀቁ በተለቀቁበት ጊዜ ያደረጉት አሻራ አሻራ ውስተዋል። በዋስ ነው የተፈቱት፣ በሚፈልጉ ጊዜ እንዲ እንዲቀርቡ ማለት ነው። ግን ምንም አይነት በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል። የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከ200 በላይ አባሎችና አባሎችም ደጋፊዎች የሚያልሆኑ አማሮች የአብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ ታስረዋል ሲል መግለጫ ወጥቶ ነበር። በመግለጫው መዋቅር ስለዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከጠቀሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች የአረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ አረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጪ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰረ የለም ብለዋል። በምዕራብ አድርጌ በተመሳሳይ ወንጀል ተጠርጥረው የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮች ተከታዩ ዘገባችን ከፊልም ጋር የተያያዘ ነው። የፊልም ባለሙያዋ አምለሰት ሙጬ ባለፈው ቅዳሜ ሰኔ 29 2011 ማለት ነው አዲስ የሰራችውን ፊልም ምን አለሽ የተሰኘውን የተለያዩ የፊልም ባለሙያዎችና በፊልም ኢንዱስትሪው ላይ የነዋለ መዋያቸውን ቢያፈሱ መልካም ነው ያለቻቸውን ሰዎች ጋብዛ ፊልሙን አስገምግማለች። የገረመው አነጋግራት ሀሳቧን በተከታዩ መልኩ አጠናቅረዋለች። አምነሰት ሙጤ ይባላለሁ። ፊልም ባለሙያ ነኝ። ያው የመጀመሪያ ፊልሜ ፈለጋለ የአክቲንግ ግ ሆኖት ከዛ በኋላ የራሴ ድርሰት የሆነውን ስለፍቅር ፕሮጅ አደረኩ ጽፌ። ከዛ አጫጭር ነገሮች አዶፕሽን የሚል ሾርት ሙቪ ነበረኝ፣ አረንጓዴ መሬት ዶክመንተሪ። የራሴ ስራዎች እንግዲህ እነዚህ ናቸው። የሰዎች ፊልም ላይም አንድ ሶስት በትወና ተሳተሻለሁ በዳይሬክቲንግ ደረጃ ግን ይህን የመጀመሪያ ሙቤ ነው። ጽፍቴን ዳይሬክት አደርገው ማለት ነው። ምናለሽ፣ መጠሪያ ስሙ ምናለሽ። የሚለው ምን አለሽ እንግዲህ ሁለት ትርጉም አለው። ጠብቆና ላልተው ሲል ነበር። አንደኛው ምን አለሽ ምንድን ነው ያለሽ ነገር ነው። ሁለተኛው ደግሞ ምን አለሽ ክላንች ምን ተባለ ነው። እና ምን ያልኩበት ምክንያት አንደኛው ፊልሞ የተሰራበት ሴቲንጉ መርካቶ ውስጥ ምናለሽ ተራ አካባቢ ነው። ያንን የሚወክለው ሁለተኛው ደግሞ እንደ ሀገር ያ ጥያቄ ቢመጣ ምን አለሽ የሚለው ምንድን ነው ያለን እናውቀዋለን። ያለንን ነገር መጥፎም ይሁን ጥሩም ይሆን ያለን ነገር ግን አክሰስ አድርገነው ተቀብለነው አውቀነው ነው ወይም የምንራመደው ወይም የምንሄደው ወይም የምንሮጠው አይነት ስሜት የያዘ ነው። ዋና ገጸ ባህሪ ከስሟን የጀመርኩት ስጽፋው ሰላማዊ አሸናፊ ትባላለች። ስሟ ራሱ ትርጉ የማሸነፍ ስሜት አለው ነው። አንድ ሰው ሰላም ማግኘት አለበት ውስጡ ለማሸነፍ እና ደስተኛ ሆኖ መጨረሻው ያማረ ኑሮ ለመኖር እና ከስሟን የጀመርኩትን ነጻ ናት። ያመነችበትን ነው የምታወራው። አገባም በጣም ወታለች ላይ ከሃይስኩል ያቋረጠች ልጅ ናት፣ ግን የራሷ የሆነ የምታምንበት የህይወት ፍልስፍና የህይወት መንገድ አላት። ያ መንገድ ሲጠቅማት ነው የምናየውም በድህነት ውበት፣ ሩጫ ሀሳቦች ላይ ነው የሚያጠመጥነው። ብዙ ወጣቶችን ኢንስፓየር እንዲያደርግ ተስፋ መቁረጥ የሚለውን ስሜት በማጥፋት ራስን አምኖ የመቀበርና የመረውጥ የማሸነፍ ስሜትን የያዘ ነው። እኔም አለሁበት። ሄነኮ ወንድሞ አለበት። በጣም ጎበዛክተር መሱ አክስ ካደረጉት ትልልቅ አርቲስቶች ውስጥ አንዱ አለማየሁ ያሳደገ ነው። አዚብ ወርቁ አለች፣ ስዩም ተፈራ አለ፣ ድርብ ወርቅ ሰይፍ አለች፣ አለባቸው መኮንን አለ፣ አቤል ሰለሞን አለ። ወደ አራት መቶ የሚሆኑ ሰዎች እንደ ኤክስትራ ሙሉ ፊልም ላይ ተጠቅመኛል። የፊልም ልንማ ባለፈው ቅዳሜ አድርጌ ነበረ። ሁለት መቶ ሰው በተገኘ ከሙያ አንጻር አስተያየት እንዲሰጠኝ ነው። ሁለት ደግሞ የተወሰኑ ባለሀብቶችንም ኢንቫይት አድርጌ ነበረ። ብዙ ሰው ደስ ብሎታል። ሞር እንዲሰራ የሚያደርግ አይነት አስተያየቶች ነው የሰቀበል አንዳንድ ማስተካከያ የተነገሩኝ አስተያየቶች አሉ። መስም ተቀብያለሁ። ፊልሜን ማስመርቀው ሐምሌ ስምንት በብሔራዊ ቲያትር የሚቀጥለው ሰኞ ከአስር ሰዓት ተኩል ጀምሮ ይሆናል። አሁን ያሰብኩተኝ ፊልሙን ዓለም አቀፍ ፊልም እንዲሆንና እዛው አማዞን ላይ ኔትፍሌክስ ላይ እንደ ኢንዲፐንደንት ሙቪ እንዲታይ የሚል ሀሳብ ነው ጊዜ የተነሳሁት ደረጃ ለዛ ነው እንግዲህ፣ አሁን እየሞከርኩት ባለው መንገድ ከሄድኩት ውጭ ራሰው ተገኝቶ እዛ ከሆነ የሚገዛው እንደ ውጭ ፊልም ነው። ልካውት ኢትዮጵያ ውስጥ የሚታየው መታየቱ አይቀርም፣ ግን የተመረጡ ሲኒማ ቤቶች ነው የሚታየው ማለት ነው። የፊልም ባለሙያ የሆነችው አመለስት ሙጬ ከኤደን ገረመው ጋር ያደረገችውን ቆይታ ነበር የሰማችሁ አድማጮች። ዝግጅታችን ይቀጥላል። ሰላሳ አምስተኛውን የሰሜን አሜሪካ የስፖርትና የባህል ፌስቲቫል ክንውን ለመዘገብ ወደ አትላንታ ባቀናንበት ወቅት በኢትዮጵያ ወቅታዊ ሁኔታ ላይ ወጣቶችን አወያይተን ነበር። ተወያዮቹ በንግድ ሥራ ላይ የተሰማራው ኪሮቤል መኮንንና የመረጃ ሳይንስ ባለሙያው አለማየሁ ገመዳ ናቸው። በነገራችን ላይ አለማየሁ ገመዳ ኢትዮትዩብ የተሰኘ የመረጃ ድረገጽ መሥራቾች መካከል አንዱ ነው። በዚህ ውይይት ላይ የሚሰሙ ሐሳቦቹ የግሉ እንጂ የሚያስተዳድረው ተቋም አለመሆኑን እንዲጤንለት ጠይቀዋል። ውይይቱ የሚጀምረው ኪሮቤል መኮንን በአሁኑ ሰዓት ለወጣቶች ስጋት ፈጥሯል ያለውን ሀገራዊ ሁኔታ በሚያጋራበት ቅጽበት ነው። ኦፍኮርስ የሁሉም የስጋቱ ዲግሪ ሊያይ እንጂ በሁላችንም ውስጥ ስጋት አለ፣ ወይም በሁላችንም ውስጥ ወደፊት ኢትዮጵያ ምን አይነት እጣ ይገጥማታል የሚል ፍርሃት አለን እና ያ ፍርሃት በሰው ውስጥ የመጣው ለምንድን ነው የሚለውን ለመመለስ ከብሔር አንጻር ያለው ችግር ነው። የብሄር ፖለቲካው የብሔር ፖለቲካው በጣም ችግሩን ኢትዮጵያ ውስጥ አባብሶታል ወይም ደግሞ ሰው በፍርሃት እኖር አድርጎታል ብዬ ነው የማስበው። አለማየሁ ተመሳሳይ ጥያቄ ወደ አንተ ልመልስ። በአሁኑ ሰዓት ስጋት ይታየኛል፣ ስጋት ብቻ ሳይሆን ተስፋም ይታየኛል። ስጋት አለው እውነት ነው። ገና ከፍጹም ከሆነ አፈና ውስጥ ተላቀን ወደ ዲሞክራሲያዊ ስርዓት ለመራመድ እየሞከርንበት ያለበት ጊዜ ነው። በዛ ጊዜ ውስጥ የብዙ ፍላጎቶች አገር ነች ኢትዮጵያ እና ከዛ አንጻር በተለይ ደግሞ የብሔር ቴንሽኑ እየሰፋ መጥቷል። በተለይ አሁን ኦኬ፣ ሁሉም እንደፈለገ መናገር ይችላል የሀሳብን ስትገልጽ የሚገልሰው የለም ምናምን የሚል አመራር ሲመጣ ሁሉም እየተነሳ በየሰፈሩ የጎበዝ አለቃ ነኝ አይነት አመለካከት ል ይሄ ደግሞ ተሰርቶበታል። ዝም ብሎ አልመጣም። የብሔር ጉዳይ በጣም ስለለጠጥ ነው ሰዎች በየአካባቢያቸው ባለቤት እኔ ብቻ ሌላ ሰዎች እንዲያስቡ ማለት ነው ልጆች እንዲ እንዲያድጉ በትምህርት ቤት ውስጥ እንደዚህ በየዩኒቨርስቲው ብዙ የምናያቸው የብሔር ግጭቶች ምናምን የዛ ውጤት ናቸው የሚል እምነት አለኝ። ስለዚህ እሱን የማብረድ ነገር ያስፈልጋል በአሁኑ ሰዓት ብዬ አስባለሁ። ተስፋም ደግሞ በሌላ በኩል ይታየኛል። ወዴት እንደሄድ መሄድ እንዳለባት ኢትዮጵያ መሄድ ወዴት መሄድ እንዳለባት ሁላችንም በጎ አስተዋጽኦ ማድረግ የምንችልበት እድል እንዳለ ይሰማኛል። አሌክስ አት ሴም ታይም ተስፋም ይታየኛል የሚል ነገር አንስቷል። እኔ እውነት ለመናገር ተስፋ አይታየኝም። እኔ ተስፋ የማይታየኝ ለምንድን ነው? አሁን ባለው አስተዳደር ወይም ደግሞ አሁን ባለው የመንግስት አካሄድ ተስፋ ሳይሆን የሚታየኝ የሚታየኝ ነገር በጣም ጨለማ የሆነ ነገር ነው የሚታየው። ጨለማ የሆነ ነገር የሚታየ ወይም ለምንድነው ተስፋ የማይታየ የሚለው ነገር ከመጣ ደግሞ አስተዳደሩ መለወጥ አለበት ብዬ ስለማመን ማለት ነው። በዋናነት ደር እሱ ካልተለወጠ እኔ ምንም አይነት ተስፋ እዛች ሀገር ላይ አይታየኝም። በየጊዜው የሚፈነዱ ነገሮችን በማስተካከል ወይም ደግሞ በየጊዜው የሚሆኑ ነገሮችን በማከም መጨረሻ ላይ ከፍተኛ የሆነ አደጋ ሀገሪቱ ላይ ትወድቃለች የሚል ነገር ነው የሚታየኝ እንጂ ሚስተካከል ነገር አይታየኝም። ያው ለሀገሪቱ ፖዘቲቭ ካለመሆን የተነሳ የመጣ አይደለም። እኔ ለሀገሬ ፖዘቲቭ የሆነ ነገር ነው የሚታየኝ ምን ሲሆን የተስተካከለ አስተዳደር ሲኖር ማለት ነው። ያ ትውልድ የሚባል በ 1960 ዎች ውስጥ በ 1970 ዎቹ ውስጥ ወጣት የነበረ የኢትዮጵያን ፖለቲካ በአንድም ሆነ በሌላ መንገድ ሲዘውር የነበረ ቡድን አለ እና ከዛ መልስ የመጡ ልጆች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ሰላምና መረጋጋት ውስጥ ሊጨምሩት ስለሚችለው ጉዳይ ወይም ስላበርክቶታቸው ብዙ ሰው እርግጠኛ አይደለም። ምን ያክል ነገሮችን የመለወጥ አቅም አላችሁ ብላችሁ ታስባላችሁ? መጪውም ዘመን በዛ ትውልድ ላይ የሚወድቅ ጉዳይ ነው ወይ የሚሆነው? ከኪሩቤል ልጀምር። በስልሳዎቹ የነበሩ ፖለቲከኞች ለኢትዮጵያ በጊዜው ጥሩ አስተዋጽኦ አላደረጉም ብዬ አላምንም። ጥሩ አስተዋጽኦ ያደረጉም አሉ። እንደገናም ደግሞ ጥሩ አስተዋጽኦ ያደረጉ መስሏቸውም ደግሞ አገሪቱ ላይ ትልቅ አደጋም ደግሞ ያመጡም ፖለቲከኞች አሉ። አሁን ላይ እነሱ በኢትዮጵያ ፖለቲካ ውስጥ ባይኖሩ መርጣል። ዝም ብዬ ሳያቸው ምናምን ለኢትዮጵያ ከማሰብ ይልቅ የሆነ ፐርሰናል የሆነ ችግር ውስጥ እርስ በርሳቸው ያሉ ነው እንደው የሚመሳ። አሁን በጣም ብሪሊየንት የሆኑ ፖለቲሽያንስ ያንግ ፖለቲሽንስ አሉ ብዬ አምናለሁኝ። እነሱ በብዙ ለሀገሪቱ ተስፋ ናቸው ብዬ አስባለሁ። አለማየሁ፣ ተመሳሳይ ጥያቄ ወደ አንተ ላምጥ። ይሄ ጉዳይ ተደጋግሞ ይነሳል። በተለይ በፖለቲካ ድርጅቶች ውስጥ አመራሩን የያዙት ጠቅላላ የአቶ ውልድ ሰዎች ናቸው፣ ለወጣቱ ድል አይሰጡም። እንዲህ አይነት ነገር ተደጋግሞ ይነሳል። ለዚህ ተጠያቂ ማድረግ ማለት ወጣቱ ወደ አመራሩ ወደ ፖለቲካው ለምን እነሱ በዘመናቸው ለኢትዮጵያ ይጠቅማል ያሉትን ነገር በጎም የሆነ አስከፊ ነገር አድርገዋል። እስካሁንም ፖለቲካ ውስጥ ያሉ አሉ። ይሄ እነሱ የመረጡበት መንገድ ነው። ብዙዎቹ በዛ ዘመን ተማሪዎች እንቅስቃሴም በምንም በወጣትነት ዘመን የገቡት በአብዛኞቹ፣ በመንግስትም ሳይድ፣ በተቃውሞም በወጣትነት ዘመን የገቡት በዚህ ዘመን ያለን ወጣቶች የኔ ዘመን ሰዎች ግብዣ ያስፈልገን ወደ ፖለቲካ ለመግባት የኢትዮጵያ የተወሰነ ትውልድ ብቻ አይደለች፣ የሁላችንም ነች። ሶ ስለዚህ ማንም ኢንቪቴሽን ተሰጥቶት አይደለም ወደ ፖለቲካው መግባት ያለበት ያገባኛል ይመለከተኛል ብሎ ነው መግባት ያለበት። እስካሁን ድረስ ፖለቲካ ውስጥ የያ ትውልድ ሰዎች መኖራቸው መጥቶ ዱላ ቅብብሎቹን የሚረከብ ወጣት አለመኖርንም ያሳያል። ወይም እንደዛ ለማድረግ ፈቃደኛ የሆነን የእኛ ትውልድ ሰው አለመኖርንም አለመኖርም ስል ማለት በደፈናው ማለት ሳይሆን እሱ አለመብዛቱንም እሱ አለመብዛቱንም የሚያሳይ ይመስለኛል። እና ያመለወጥ አለበት ብዬ አስባለሁ። ቅድም ስለ ተስፋ ስናገር የነበረው ለምንድን ነው ስጋትም ያለውን ያህል ተስፋ ይታየኛል ያልኩበት ምክንያት ምንድን ነው? ራይት ናው ወጣቱ የራሱን ሀገር ወደሚፈልቀው አቅጣጫ መቀየር አሁን ያለችው ኢትዮጵያ የዚህ አሁን የያ ትውልድ የሚባለው የሰጠች እነሱ የሰጡን ኢትዮጵያ ነች። ያለችው አሁን ይህንን ወደምንፈልገው አቅጣጫ የመቀየር እድሉ አለን ብዬ አስባለሁ። አድማጮች ውይይቱ አልተቋጨም። ክፍል ሁለትን በነገው ምሽት ይዘንላችሁ እንመለሳለን። ለዛሬው ግን በዚሁ ፕሮግራማችን ተጠናቋል። አስተያየት ቢኖራችሁ በፌስቡክ ቪኦ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦን በመጠቀም አድርሱ። በሰላም በጤና አገናኘን። ስናስተናግዳችሁ ያመሸነው ጽሆን ጽዮን ግርማና ሀብታሙ ስዩም ነበር። ሞክቢል ያብረው አብረን ነበር ደና ደሩ Kun raadiyoo sagalee Ameerikaati. Raadiyoon sagalee Ameerikaa wuxataa gabayaa jimaataatti galgala keessaa saa saalamaa walakkaa jalqabee gasaa sadiitti meetirbaandii 22 25 31 31.